የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ፣ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ላይ ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የአክብሮት ሰላምታችንን ከዋሽንግተን ዲሲ የአሜሪካ ድምፅ እናቀርባለን። ውድ አድማጮች የዕለተ ቅዳሜ ሰኔ 10 2015 ዓ ም ፕሮግራማችንን ይዘንላችሁ ቀርበናል። መሰናዶቻችንን ላስተዋውቅ። ከአራት ወራት በላይ የዘለቀ የማህበራዊ መገናኛ ብዙሃን እግድና ዳፋው ኢንተርኔትን አዶፕት አድርጎ የተለያየ ሊወቱ ጠቀም የነበረው ተጠቃሚ ላይ ከፍተኛ የሆነ ተጽዕኖ እየፈጠረ ያለው ህብረተሰቡ ወጣው ማለት ይቻላል። እና እንደ መንግስት ግን ማትረፋችንን እንጠራጠራል። ምክንያቱም ሰው በዚህ ቴል እየወጣ ነው። ዞሮ ዞሮ ምንም የቀረ ነገር የለም። የዲጂታልና ትራንስፎርሜሽን ኢትዮጵያ ማህበር ምክትል ዳይሬክተር አቶ ባህሩ ዘይኑ ናቸው። ሙሉ ዘገባ ከዜና በኋላ ይቀርባል። በመጪው ሳምንት ማክሰኞ የሚውለውን የዓለም የስደተኞች ቀን ታሳቢ በማድረግ የተቀናበሩ ዘገባዎችም ይዘንላችኋል። ሳምንታዊ መዝናኛችሁ የሙዚቃ ቃናም ተሰናድቷል። የማስተናግዳችሁ ቆንጂት ታየ ነኝ። የፕሮግራሙ አቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ ነች። የሰዓቱን የዓለም ዜና ነው የምናስቀድመው። አብራችሁን አምሹ። እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በምዕራብ ዩጋንዳ በሚገኝ ትምህርት ቤት ላይ በደረሰ የሽብር ጥቃት በትንሹ አርባ ሰዎች መገደላቸውን ፖሊስ ያስታውቋል። በኮንጎ ዲሞክራቲክ ሪፐብሊክ ድንበር አቅራቢያ በሚገኘው ምፓንድዌ በተሰኘ ስፍራ ሉቢሬራ ሁለተኛ ደረጃ ትምህርት ቤት ላይ ከኢስላሚክ ስቴት ቡድን ጋር ግንኙነት ያላቸው ታጣቂዎች በፈጸሙት ጥቃት ከሞቱት በተጨማሪ ቢያንስ ስምንት ሰዎች መቁሰላቸውን ፖሊስ ገልጸዋል። ከተጎጂዎች መካከል ምን ያህሉ ሕፃናት እንደሆኑ እስካሁን አልተገለጸም። ወታደሮች ወደ ቫይሩንጋ ብሔራዊ ፓርክ የሸሹትን አጥቂዎችን በማሳደድ ላይ እንደሚገኙም ተዘግበዋል። የማሊ የውጭ ጉዳይ ሚኒስትር አብዱላሂ ዲዮፕ የተባበሩት መንግስታት ድርጅት ሰላም አስከባሪ ተልዕኮ ከሀገራቸው በአስቸኳይ እንዲወጣ በትናንትናው ዕለት አሳሰቡ። ዲዮፕ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በማሊ የሚገኘውን ሁለ ገብ የተቀናጀ የጸጥታ ማስፈን ተልዕኮ በመጻሩ ሚኒሱማ ኃይል በአስቸኳይ እንዲወገድ እንደሚሹ ተናግረዋል። ሚኒሱማ በማሊ ሰላም እርቅና ብሔራዊ ትስስር ላይ ከፍተኛ ጉዳት በሚያደርሱ ወንጀላዎቹ አማካኝነት ማኅበራዊ ውጥረትን በማባባስ የችግሩ አካል የሆነ ይመስላል ብለዋል ሚኒስትሩ። ይህ ሁኔታ በማሊ ሕዝቦች መካከል እንዲሁም በማሊ ባለሥልጣናትና በሚኒሱማ መካከል ያለመተማመን ቀውስ እየፈጠረ ነው ሲሉ ዲዮፕ ለምክር ቤቱ ተናግረዋል። ምዕራብ አፍሪካዊቷ ሀገር ማሊ ከጎረጎሳውያኑ 2012 ጀምሮ የታጣቂዎችን ጥቃት በመጋፈጥ ላይ ትገኛለች። የተባበሩት መንግስታት የሰላም ማስከበር ተልዕኮ ከአውሮፓውያኑ 2013 ጀምሮ በሀገሪቱ ቢሰማራም መረጋጋት ማስፈን ግን አልቻለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሳምንቱ መገባደጃ በቻይና ጉብኝት በሚያደርጉበት ወቅት ግልጽና የጎለበተ ግንኙነት ለመመስረት እንደሚሹ አስታወቁ። የቻይና ሰላይ ፊኛ በዩናይትድ ስቴትስ ግዛት መንሳፈፉን ተከትለው ህዳር ላይ ሊደረግ ታቅዶ የነበረው ጉብኝታቸው ለሌላ ጊዜ መተላለፉ ይታወሳል። ትናንት አርብ አመሻሹ ላይ ወደ ቻይና ከማቅናታቸው ቀደም ሲል ብሊንከን በዋሽንግተን በተደረገ የጋዜጠኞች ማስገንዘቢያ ላይ እንደተናገሩት የሀገራቸው ባለሥልጣናት ከቻይና አቻዎቻቸው ጋር የምር ስጋቶች በሆኑ የተለያዩ ጉዳዮች ላይ በቅንነት እንደሚነጋገሩ አስታውቀዋል። በጉብኝት ላይ ከነበሩት የሲንጋፑር የውጭ ጉዳይ ሚኒስትር ቪቪያን ባለክሪሽና ጎን በመቆም መግለጫውን የሰጡት ብሊንከን ዩናይትድ ስቴትስ ከቻይና ጋር ያላት ውድድር ወደ ፍጥጫ ወይም ግጭት እንዳይገባ ማረጋገጥ እንደምትሻ ተናግረዋል የብሊንከን ጉዞ የሁለቱን ሀገራት የሻከረ ግንኙነት ወደ ነበረበት ይመልሳል የሚለው ግምት ዝቅተኛ ነው። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዋንግ ዊንቤን አርብ ዕለት ዩናይትድ ስቴትስ ቻይናን እንደ ዋና ተቀናቃኝ እንዲሁም ውጤት አስከታይ ከባድ ጂኦፖለቲካዊ ፈተና አድርጋ ትመለከታለች፣ ይሄ በእጅጉ የተሳሳተ ትልቅ ስልታዊ ምዘና ነው ብለዋል። ዩናይትድ ስቴትስ ከቻይና ጋር ያላት ፉክክር ተጠያቂነት ያለው ፉክክር ሳይሆን ኃላፊነት የጎደለው ጉልበተኝነት መሆኑን የገለጹት ዊምቤይ ይህም ሁለቱን አገሮች ወደ ግጭት በመገፋፋት የተከፋፈለ ዓለም እንደሚፈጥር ተናግረዋል። ብሊንከን ከአውሮፓውያኑ 2018 ወዲህ ቤጂንግን የጎበኙ የመጀመሪያው የውጭ ጉዳይ ሚኒስትር ናቸው። የዩናይትድ ስቴትስ የደህንነት ባለሥልጣናት የሀገሪቱ የኃይል ተቋምና ሌሎች በርካታ የፌዴራል ተቋማት በሩሲያ የሳይበር ዘረፋ ቡድን መጠለፋቸውን አስታውቁ። የሀገር ውስጥ ደህንነት ባለሥልጣናት ሐሙስ ዕለት ኤጀንሲዎቹ በመንግሥታትና በድርጅቶች ዘንድ ተመራጭ የሆነውን ሙቪት የተባለውን የፋይል ማስተላለፊያ መርሃ ግብር በመጠለፉ ሰለባ መሆናቸውን ተናግረዋል። የኃይል ተቋሙ በበኩሉ ሁለት ንዑስ ተቋማቱ የጠለፋው ተጠቂዎች መሆናቸውን አስታውቀዋል። ለጠለፋው ኃላፊነቱን የወሰደው ሲቴምፒ የተሰኘው ከሩሲያ ጋር ግንኙነት ያለው የዘረፋ ቡድን ባለፈው ሳምንት ዳርክ ዌብ ተብሎ በሚጠራው ስውር ድረገጽ ላይ ተጠቂዎች እስከ ረቡዕ ድረስ ክፍያ ለመፈጸም የማይደራደሩ ከሆነ ሚስጥራዊነት ያላቸውን መረጃዎች በዌብሳይቶች ላይ ይፋ የመደረግ አደጋ እንደሚገጥማቸው አስጠንቅቀዋል። ከመንግሥት ተቋማት ከከተሞችና ከፖሊስ መምሪያዎች የተሰረቁ ሁሉንም መረጃዎች እንደሚሰርዝም አክለዋል። ሮይተርስ እንደዘገበው የብሪታንያው ሼል የነዳጅ ኩባንያ፣ የጆርጂያ ዩኒቨርሲቲ፣ የጃንስ ሆፕኪንስ ዩኒቨርሲቲና የጃንስ ሆፕኪንስ ጤና ተቋም ስርዓቶች የጠለፈው ዘመቻ ኢላማ ከነበሩት መካከል ናቸው። አሶሽየትድ ፕሬስ አንድ ከፍተኛ የሲአይኤ ባለሥልጣንን ጠቅሶ እንደዘገበው በጥቃቱ የሀገሪቱ ወታደራዊና የስለላ ተቋማት ምንም አይነት ጉዳት አልደረሰባቸውም። ሙቪት የተሰኘው ተቋም ስርዓቱን ለማስተካከል ከፌዴራል ተቋማትና ከሌሎች ደንበኞቹ ጋር እየሰራ መሆኑን ተናግረዋል። በስተመጨረሻም ያለማቀፉ የዓለም አቀፉ አቶሚክ ኃይል ተቋም ኃላፊ ራፋኤል ግሮሲ በሚቀጥለው ሳምንት ሞስኮን እንደሚጎበኙ ኢንተርፋክስ የዜና ወኪል የሩሲያን መንግስት የኒኩሌር ኩባንያ ሮስታም ኃላፊን ጠቅሶ ዘግቧል። ግሮሲ በደቡብ ዩክሬን ውስጥ በሩሲያ ቁጥጥር ስር የሚገኘው የዛፓርሲያን የኒኩሌር ኃይል ማመንጫ ጣቢያን ሐሙስ ዕለት ጎብኝተዋል። ለኒኩሌር ተቋሙ ማቀዝቀዣ ኩሬዎች ውሃ የሚገብረው የካኮቭካ ግድብ ባለፈው ሳምንት መውደሙን ተከትሎ የተደረገ ነው። አድማጮቻችን የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት ዝግጅቶች ጋር አብራችሁን ትቆዩ። የዓለም ዜናዎችን አድምጠን ተመልሰናል። የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ሰኔ አስር ምሽት ፕሮግራማችንን ነው ከአጭር ሞገድ መስመሮችና ከኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ታገኙናላችሁ። መግቢያው ላይ ቀንጨብ አድርገን ወዳሰማናችሁ ቀዳሚው ቅንብር እንሻገር። በኢትዮጵያ በማህበራዊ ሚዲያዎች ላይ እግድ ከተጣለ ከአራት ወራት በላይ ሆነው። ኢትዮ ቴሌኮም እግዱ ከተቋሙ ውሳኔ ሳይሆን ከበላይ አካል የመጣ ነው ሲል አስታውቋል። በሌላ በኩል ደግሞ የማህበራዊ መገናኛ ብዙሃን ገደቡ ምንም አይነት የሕግ ድጋፍ እንደሌለው በመግለጽ ሐሳብን በነጻነት የመግለጽና የሰብአዊ መብት ጥሰት መሆኑን የመብቶችና የዲሞክራሲ ማዕከል አስታውቋል። በተጨማሪም በሀገሪቱ የኤሌክትሮኒክስ ግብይቱና በውጭ ምንዛሪ ላይ ከፍተኛ ተጽዕኖ ማሳደሩን የአሜሪካ ድምፅ ያነጋገራቸው ባለሙያዎች አመልክተዋል። በዚህ ዙሪያ የተለያዩ አካላትን አነጋግራ ኤደን ገረመው ያሰናዳችው ዘገባ የተወሰነው ክፍል ባለፈው ረቡዕ መቅረቡ ይታወሳል። ሙሉ ዘገባ ደግሞ ቀጥሎ ይቀርባል። በኢትዮጵያ የማህበራዊ የትስስር ብዙሀን መገናኛ ላይ እግድ ከተጣለ አራተኛ ወሩን ይዟል። በሀገሪቱ ከፍተኛ ተጠቃሚ ያላቸው ፌስቡክ፣ ቲክቶክ፣ ቴሌግራም እና የዩቲውብ አገልግሎቶች 120 ቀናት በላይ እንደታገዱ ይገኛሉ። እግዱ እንደ ሉና ሰለሞን በማህበራዊ ብዙሀን መገናኛ ላይ ተጽዕኖ በመፍጠር ለልዩ ልዩ ምርቶችና ተቋማት ማስታወቂያ የሚሰሩ ወጣቶችን ንግድ እየተገዳደረ ይገኛል። ሉና በቪፒኤን እየተጠቀመች ስራዋን ለማከናወን ብትችልም የተደራሽነት አድማሷ ላይ እንዲሁም ደግሞ በገቢዋ ላይ ውስንነት እንደፈጠረባት ታስረዳለች። ቪፒኤን መጠቀም ብዙ ጉዳቶች አሉት። የመጀመሪያው ኤንጌጅመንታችንን በጣም አፌክት ያደርጓል። ምክንያቱም ቪፒኤን ስንጠቀም ሀገሩ ይቀያየራል። ሁሌ ዘግተንክ በምንከፍትበት ሰዓት የምንጠቀምባቸው ሀገሮች የተለያዩ ስለሆኑ የሚታይ ልንን ቦታ በሱ ይወስነዋል ና የምንፈልገው ሰው ጋር አይደርስም። ስለዚህ ኢንጌጅመንቱ ቪው፣ ኢምፕሬሽኑ ይቀንስብናል ማለት ነው። ከዛ አንዳንዴ ደግሞ የምንጠቀምባቸው ዌብሳይቶች አሉ ወይ አፖች አሉ ኤድት ለማድረግ ምናምን። እሱን ደግሞ ስንጠቀም ቪፒኑ ክፍት ከሆነ ቪፒን ሰፖርት አያደርግም ምናምን ይላል ና እሱንም መጠቀም አንችልም። ብዙ ጊዜ በሱ ተጨማሪ ደግሞ ፔመንት ምንድን ነው ይሄ በምናገኛቸው ኢንካሞች ካሉ ስፔሻሊ በዶላር ምናምን ከሆነ የምንጠቀምባቸው የመገበያያ መንገዶች ፔፓል ሊሆን ይችላል። ብር ለማውጣት አንችልም፣ ቪፒኤን ካለው በተለይ ሀገሩ ስለሚቀያየር ቅድም እንዳልኩት ሎክ ያደርጓል አካውንታችንን፣ ወይም ብሩ አየር ላይ ይቀራል ወይም ማውጣት አንችልም። እሱም አንድ ትልቅ ጉዳቱ ነው። ሌላኛው ኢንተርኔት ስፒዱ በጣም በጣም ይቀንሳል፣ አንዳንድ ይጨምራል። የተዛባ እንትን ያለው በሱ መጠን ካርዳችንንም በጣም ነው የሚወስደው ስለዚህ የብር አጠቃቀማችንም ደብር ነው የሚያደርገው። ወይ ላይኛው አንዳንድ የምንጠቀምባቸው ሳውንዶች ወይም ሙዚቃዎች የሉም ይለናል። ቪፒኤን ስንጠቀም እናንተ ሀገር የለም ብዙዎቹን፣ የሀገር የለም እውነት ለመናገር ግን ቪፒኤን ደግሞ ሲኖረው አንዳንዴ የማይኖርበት ጊዜ ይጨምራል እና ብዙ ጉዳቶች አሉት እና ቢመለስልን ደስ ይለናል። እንደ አውሮፓውያን አቆጣጠር በ2010 በሰሜን አፍሪካና በመካከለኛው ምስራቅ ሀገራት በፌስቡክና በወቅቱ በነበሩት የማህበራዊ ብዙሀን መገናኛ አማካኝነት ከተቀጣጠለው የአረብ ጸደይ ተብሎ ከሚጠራው አብዮት በኋላ አያሌ የዓለም መንግስታት በማህበራዊ ብዙሀን መገናኛ ላይ ከፍተኛ ቁጥጥር ያደርጋሉ። በኢትዮጵያም በተለያዩ ጊዜያት የፖለቲካ የብሔርና የሃይማኖት ግጭቶች እንዲሁም አለመግባባቶች ሲኖሩ የበይነ መረብ አገልግሎት መቋረጡ አዲስ አይደለም። ባለፈው የካቲት ወር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኤጲስቆጶሳት ሲመት ጋር ተያይዞ የመንግስት ጣልቃ ገብነት ታይቷል በሚል ሀዘናቸውን ለመግለጽ የቤተ ክርስቲያኒቱ አገልጋዮችና ምዕመናን ጥቁር የመልበስ እንዲሁም የማህበራዊ ብዙሀን መገናኛ ገጾቻቸውን የማጥቆር ሰላማዊ ተቃውሞችን አሳዩ። ይህን ተከትሎ የካቲት ሁለት ቀን 2015 ዓ.ም ቴሌግራም ና ፌስቡክ ከሁለት ቀናት በኋላ ደግሞ የዩቲዩብ የማህበራዊ መገናኛ መድረኮች ተዘግተዋል። ይህ እግድም በማደግ ላይ የነበረውን የኤሌክትሮኒክስ ግብይት ላይ አሉታዊ ጫና ማስከተሉን የዲጂታልና ትራንስፎርሜሽን ኢትዮጵያ ማህበር ምክትል ዲሬክተር አቶ ባህሩ ዘይኑ ይናገራሉ። በአጠቃላይ በአሁኑ ሰዓት ወደ ሰላሳ ሚሊዮን የሚጠጋ የኢንተርኔት ተጠቃሚ አለ። በተለይ ያው ከፍተኛውን ቁጥር ወጣቱ ይይዛል። እንግዲህ ይሄ ሁኔታ ያው ብዙ ነገሮችን ነው እንደ ተጽዕኖ ነው ያስከተለው። አንደኛ በተለይ የበይነ መረብ ገበያዎች ማለት ነው ተነቃቃ ነበረ። ይሄ ከመጣ በኋላ ብዙ ሰዎች ኮስት እያደረጋቸው ስለሆነ የመጠቀም ቴንደንሲ እየቀነሰ መጥቷል። ዩዘር ይሄ አዶፕት የማድረግ ወይም በዩዘር ኤክስፔሪየንስ ላይ ከፍተኛ ኢምፓክት ፈጥሯል። ምክንያቱም ይህን ለመጠቀም የግድ ቪፒን መክፈት አለባቸው። በቪፒን ስትጠቀሚ ፍጥነቱንም የመቀነስ ባህሪ ያለው፣ ደግሞ አንዳንድ የማይጠቅሙ አድቫርታይዝመንቶች ይመጡብሻል። በዚህ ምክንያት ብዙ ተጠቃሚ ይህንን ወደ አለመጠቀም፣ ጥሩ ተነቃቅቶ የነበረው ኢንተርኔትን አዶፕት አድርጎ የተለያየ ለህይወቱ በሚጠቅሙ ነገሮች ሲጠቀም የነበረው ተጠቃሚ ላይ ከፍተኛ የሆነ ተጽዕኖ እየፈጠረ ያለው ህብረተሰቡ የወጣው ማለት ይቻላል እና እንደ መንግስት ግን ማትረፋችንንም ምንም እጠራጠራለሁ። ምክንያቱም ሰው በዚህ ፔል እየወጣ ነው። ዞሮ ዞሮ ምንም የቀረ ነገር የለም። ኢምፓክቱ ግን ኮስትም አድርጎታል። በተለይ ደግሞ በቅርቡ ኢንተርኔት ገቨርናንስ ፎረም ዓለም አቀፍ የሆነውን ስብሰባ አርገን ኢንተርኔት አዶፕሽን፣ የኢንተርኔት አጠቃቀም ገቨርናንስ ብዙ ነገር ታረገች ሀገር ኢትዮጵያ በዚህ ፖዚሽን ላይ መገኘቷ ትንሽ ያሳዝናል። እንደ አውሮፓውያኑ አቆጣጠር በ2022 ሀገሪቱ በትግራይ ክልል ላይ ባደረገችው የኢንተርኔት አገልግሎት ማቋረጥ 146 ሚሊዮን ዶላር ማጣቷን ቶፕ ቴን ቪፒኤን የተሰኘ ተቋም ሪፖርት አመልክቷል። ምንም እንኳን ኢትዮጵያ በአሁን ሰዓት ከማህበራዊ ብዙሀን መገናኛ መቋረጥ እያጣች ያለችው የገንዘብ መጠን በተጣራ መልኩ ባይጠናም፣ ያሳደረው ተጽዕኖ ግን የማይናቅ እንደሆነ በእንግሊዝ ሀገር ኤደንብራ የቢዝነስ ትምህርት ቤት ተመራማሪ እና የፋይናንስ እንዲሁም የምጣኔ ሀብት ባለሙያ አቶ አብዱል መናን መሐመድ ይናገራሉ። ዳይሬክትሊ ለራሱ ለቴሌኮም ተቋሙ የሚያሳድረው ጫና እና እነሱ ራሱ አሰስ ያደርጉታል ብዙ ጊዜ እንደ ቅድሚያ ላይ ተቶት ይችላሉ። ኢኮኖሚው የራሱ የተቋሙ ላይ የሚያሳድረው ለምሳሌ የገቢ ማጥፋታቱ ቢኮዝ ሌላም ኮንሲድሬሽን ስላለ ይህን እንደ ሀገር በምናይበት ሰዓት እና ሶሻል ሚዲያ በቀላሉ ለምሳሌ ለብዙ ሰዎች በጣም ርካሽ የማርኬቲንግ ፕላትፎርም ነው። ሲምፕሊ መጽሐፍ ብታሳትሚ ሶሻል ሚዲያ በጣም ርካሹ ፕላትፎርም ነው። ሌሎችን ፕላትፎርም እጠቀማለሁ ብትይ በጣም አፎርደብ አይሆንም። ሌሎችም ሸቀጦችና እቃዎች እዛ ፕላትፎርም ላይ ይሸጣሉ ይገዛሉ። ሶሻል ሚዲያ ብዙ ፈንድሬዝ ለበጎ አድራጎት ለማድረግ እንደ ሶሻል ሚዲያ ትልቅ አገልግሎት የሚሰጥ የለም። ስፔሻሊ በእኛ ሀገር ኮንቴክስት ብናየው ሪሰንት በብዙ አይተናል ሜቄዶኒያ ጀምሮ ሌሎችም ከዛም ባሻገር፣ ሰዎች ኢቭን ከመደበኛው የእውቀት መለዋወጥ ባሻገር አካደሚክ እውቀት የሚለዋወጡበት አለ እዛ ፕላትፎርም ላይ እና ይህ ሁሉ ድርብ በለፊት ነው ህብረተሰቡ በሚያጣው ሶሻል ሚዲያን በሚዘጋበት ሰት ያው ሌሎች አማራጮችን መጠቀሙ አይቀርም ግን ኢኮኖሚክ ፋይዳው በጣም ሲግኒፊከንት ነው እና ይህንም ፕላትፎርም መንግስት በሚዘጋበት ሰዓት የሁሉ በነፊቶች ናቸው የሚቀሩት። ያው በገንዘብ መተመኑ በጣም አስቸጋሪ ነው የሚሆነው፣ ወይም የሆነ ጥናት ማጥፋት ይፈልጋል። ከዛ ባሻገር ደግሞ ተቋሙ ይህንን በመዝጋቱ ምክንያት የሚያጣው ገቢ አለ። ሌሎች ከንሲደሬሽኖች ስለሚታዩ ነው የገቢው ጉዳይ ቅድሚያ ማይሰጠው። አብዱል መናን እገዳውን የጣለው የመንግስት አካል ዓለም እየሄደችበት ያለውን የቴክኖሎጂ ልህቀት ፍጥነትና የጉዳዩን ምጣኔ ሀብታዊ ዳፋ መገንዘብ አለበት ይላሉ። እንደ አንድ ደው አጠቃላይ ስለ ሶሻል ሚዲያ በንዴ መንግስት ስለ ሶሻል ሚዲያው በጣም የተጋነነ ነገር ችግር በመፍጠር ደረጃ ኢንጀነራል ቴክኖሎጂ የችግር ምንጭ አይደለም። መጥፎ ሰዎች ይኖራሉ፣ ጥሩ ሰዎች ይኖራሉ። ያንን ኤክስፕሎይት ያደረጉት እና እንደዚህ የሚጠቅምን ትልቅ ፕላትፎርም ቢኮዝ በጣም ትንሽ ቁጥራቸው ባሉ ሰዎች ምክንያት ማገዱ ተገቢ መስሎ አይሰማኝ። የነዛም ጉዳይ በሌላ መልኩ አድሬስ በሚያደርግበት መልኩ አድሬስ ሊያደርገው ነው የሚቻለው እና እኛ ገር የተለመደው ነገር አንድ መድረክ ሊሆን ይችላል የተወሰኑ ወይ በጣም ጥቂ ሰዎች አጥው ስላደረጉት አጠቃላይ የመከልከል ቴንደንስ ያለ እና ይህን አይነት አቀራረቦችም ቢተው ነው የሚሻል። ለምን ጥቅሙ በጣም ስለሚበልጥ። የተለያዩ መንግስታዊ ያልሆኑ የሲቪክ ተቋማት መንግስት ሀሳብን በነጻነት የመግለጽ መብት በማክበር ተደራሽነታቸውን ያገዳቸውን ብዙሀን መገናኛዎችን እንዲከፍት በብዙሀን መገናኛ ገጾቻቸው አማ አማካኝነት ጥሪ እያደረጉ ሲሆን፣ በመብቶችና የዴሞክራሲ እድገት ማዕከል ፕሮግራም ዲሬክተር አቶ አጥናፉ ብርሃኔ ተቋማቸው በጉዳዩ ላይ መፍትሄ እንዲመጣ በቀጥታ ጉዳዩ ይመለከታቸዋል ብሎ ለሚያስበው ለጠቅላይ ሚኒስትር አብይ አህመድ ቢሮ ደብዳቤ ማስገባቱን አስታውቀዋል። እንግዲህ የሶሻል ሚዲያ ከተዘጋ በኋላ እንዲሁም አማራ ክልል ያለው ኢንተርኔት መቆራረጥ ከተፈጠረ በኋላ ከተለያዩ ድርጅቶች ጋር በመሆን መግለጫ ለመውጣት ሞክረናል። ካርድ በአክሰስ ነው የሚመራ የኪፒቶን ኮዋሊሽን ሜምበር ነው። የኪፒቶን ኮሊሽን ማለት ግሎባሊ የሚሰራ ኢንተርኔት እንዳይዘጋ አድቮኬት የሚያደርግ ዓለም ላይ የሚገኙ ሲቪል ሶሳይቲ ኦርጋናይዜሽኖች ስብስብ ነው። ከዛ ስብስብ ጋር በመሆን ለጠቅላይ ሚኒስትሩ ጥሪ ኦፕን ሌተር አስገብተናል። ከዛም ባለፈ በተለያየ ጊዜ ኢንተርኔት መቋረጡ አግባብ አይደለም የሚል መግለጫዎችን ስንሰጥ ቆይተናል ማለት ነው። ላለፉት ሶስት አመታት ኪፒት ኦን እና ኪፒት ሴፍ በሚሉ ሀሽታጎች ሀገሪቱ ውስጥ የሚከሰቱ የኢንተርኔት መቆራረጦችን እንዴት የኢንተርኔት መቋረጥ የሂውማን ራይትስ ቫዮሌሽንን እንደሚያባብስ እንዴት የተለያዩ አክተሮች የሂዩማን ራይትስ ቫዮሌሽን መኖሩ ሪፖርት እንዳይደረግ ሊጠቀሙበት እንደሚችሉ የተለያዩ የህብረተሰብ ክፍል አካላት የተለያዩ አገልግሎቶችን ሕክምናም ሆነ ወይም ከቤተ ዘመድ ጋር እንዳይገናኙ እያደረገም ስለሚገኝ ኢንተርኔት የተቋረጡባቸው አካባቢዎች፣ በተለይ ደግሞ ጦርነቱ አፌክት ያደረጋቸው አካባቢዎች እንደነ ትግራይ፣ አማራና አፋር ሪጅን ያሉ ኢንተርኔት እንዲመለስ የተለያዩ ካምፔኖችን ስናደርግ ቆይተናል። አቶ አጥናፍ የማህበራዊ ብዙሀኑ መገናኛ መድረኮች እገዳ እንዲሁም በአማራ ክልልና በተለያዩ የሀገሪቱ ክፍሎች የሚታየው የኢንተርኔት መቆራረጥ ለሰብአዊ መብቶች ጥሰት አጋላጭ እንደሆነም ገልጸዋል። የአሁኑ ሁኔታም የህግ ድጋፍ የሌለው ግልጽ ተጠያቂ አካል ያልተቀመጠለት እንደሆነ በመጥቀስም ይተቻሉ። አንዱ ኢንተርኔትን እዚህ ሀገር በተደጋጋሚ ያቋረጣል ተብሎ የሚታሰቡ ተቋሞች አሉ። በቅርቡ የኢትዮ ቴሌኮም ትዊተር አካውንት ኦፊሻል ትዊተር አካውንት ከደንበኞች ጋር ኢንተራክት በሚያደርግበት ሰዓት ላይ አላቋረጥንም ወይም የዘጋ ነው ሶሻል ሚዲያ የለም የሚል መልስ ለአንድ ደንበኛቸው እዛ ላይ መልሰዋል። ከነሱ በላይ የሆነ አካል እንደሚያቋርጥ ይታወቃል ማለት ነው። በብዛትም በሪፖርቶችም ከዚህ ቀደም እንደምናየው የኢንፎርሜሽን ኔትወርክ ሴኩሪቲ አስተዳደር ነው ይሄንን የሚያቋርጠው የሚሉ በጣም ብዙ ሪፖርቶች አሉ። ከሁለት ሺ አስራ አራት ጀምሮ የሂማን ራይት ሰዎች እና ሌሎች ተቋማትም የሚያወጡት ሪፖርት ይህንን ነው የሚያሳየው። ከዛም ባለፈ ግን የህግ ባክግራውንድ ወይም ደግሞ ድጋፍ የለው በብዙ ጊዜ የኢንተርኔት ሻትዳውን ላይ የሚሰሩ ተቋማትም አድቮኬት የሚያደርጉት ህጋዊ ከለላ አይኖረው። በምን ስታንዳርድ ነው ኢንተርኔት የሚጠፋው? የሚዘጋው ማን ነው የሚዘጋው? ምን ምን ነገር ሲያጋጥም ነው ኢንተርኔት የሚዘጋው? የተለያዩ የተለመዱ አሉ። በጣም ለሴኪሪቲ ኢንተርኔት ሊቋረጥ ይችላል፣ ተፈጥሮ አደጋ ሲደርስ፣ አሉ መስፈርቶች። የአሁኑ ሁኔታ የትኛውንም የሚጥስ የለም ወይም ደግሞ ጀስቲፋይ አይደረግም በህጉ ብሎ፣ በባህር ዳር እና በአዲስ አበባ በነበሩ የባለስልጣን ግድያዎች ጋር ተያይዞ ማለት ነው። በዛ ወቅት ላይ ጠቅላይ ሚኒስትር አብይ ስለ ኢንተርኔት መቋረጥ ሲጠየቁ ለጋዜጠኞች ኢንተርኔትና ምግብ አይደለም እንደ አስፈላጊነቱ እናቋርጠዋለን የሚል መልስ ሰጥተዋል። ስለዚህ ያው ጠቅላይ ሚኒስትሩ ሰፊ ስልጣን አላቸው አገሪቷ ላይ እና ማንኛውንም ነገር በማዘዝ ያደርጋሉ። አሁንም ሊከፈት የሚችለው እሳቸው ሲያዙ ነው ማለት ነው። በተመሳሳይ የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ዲሬክተር አቶ ባህሩ ዘይኑ ማህበራቸው በኢመደበኛ መልኩ ጉዳዩ ይመለከታቸዋል ብሎ ላመነባቸው ተቋማት ጥያቄ እንዳቀረበ ገልጸው፣ ነገር ግን እስካሁን ድረስ ምላሽ ማጣቱ ተገቢ እንዳልሆነም ወቅሰዋል። ቀብ ይህን ጉዳይ በተመለከተ ያው እነዚህ ኦፕሬተሮች የቢዝነስ ካምፓኒዎች ናቸው። ኢትዮ ቴሌኮም ይሁን ሳፋሪኮም፣ ማለት ይህ የሚንጠቅሰው የሚኒስትሪ ኦፍ ኢኖቬሽን ኤንድ ቴክኖሎጂ የሚባል ተቋም አለ። ከእነሱ ጋር እንነጋገራለን። ከእነሱም ከፍ ብሎ ግን ያው የደህንነት ተቋማትም ስላሉበት እኛ በሚኒስትሪ ደረጃ ነው ልንነጋገር የምንችለው። ይሄ ነገር ኢምፓክት ሊፈጥር ይችላል በሚል ነግረናቸዋል። ፎርማል በሆነ መንገድ ነው ደብዳቤ ጽፈን ነገር የለም ከሚኒስቴር ኢኖቬሽን ቴክኖሎጂ ጋር በተለያዩ ፎረሞች ላይ ይሄ ነገር እንዲ ሆን የሚል እንስሎች ትና ያደረግ ነው። እንግዲህ ያው የተቻላቸውን ጥረት እያደረጉ እንዳሉ ነው የሚነግሩን። ግን እውነት ለመናገር እንደ ማህበርን ተወካይ እንደ ሙያተኛ ይሄን ያክል ለረዘመ ፔሪየድ ኢንተርኔት በዚህ መልኩ መሆን የለበት፣ ምንም ጀስቲፋይብልም አይደለም፣ ትክክልም አይደለም ብዬ ነው ይሄ በፍጥነት መስተካከል ና ህዝቡ ላይ በተለይ የፈጠረውን ጫና ለመጠቀም ያለውን ተነሻሽነት የሚቀንስ አላግባብ ደግሞ በማይመለከተው ነገር እያየ ወጪ እንዲያደረግ ማድረግና ሀገርንም ከደህንነት አንጻር በእኛ በኩል እያለፉ የተለያዩ መረጃዎችን የሚያስተላልፉበት እድል ስለሚኖር ከሀገር ደነስ ጋር ቶሎ መስተካከል አለበት የሚል አቋማለን። ማህበራዊ ብዙሀን መገናኛዎቹ ለምን ተዘጉ፣ መቼስ ይከፈታሉ የሚለውን ለመረዳት የአሜሪካ ድምጽ የኢትዮ ቴሌኮምን ምላሽ በተደጋጋሚ ለማግኘት ቢሞክርም በአጭር የዋትሳፕ የጽሁፍ መልእክት ይህ ውሳኔ የተቋሙ አለመሆኑን በመግለጽ ሌሎች የመንግስት ባለስልጣናትን አነጋግሩ የሚል ምላሽ አግኝቷል። ይሁን እንጂ ተቋማችን ባለፈው አንድ ወርና ከዚያ በላይ ለጥያቄያችን በኃላፊነት ምላሽ የሚሰጥ የመንግስት አካል ሳያገኝ ቀርቷል። ከዚህ በተጨማሪ በሀገሪቱ የቴሌኮም ስራዎችን ለመስራት ፈቃድ አግኝቶ ወደ ስራ የገባው ሳፋሪኮም ለአራት ወራት በዘለቀው በዚሁ የማህበራዊ ብዙሀን መገናኛ እገዳ የደረሰበት ጉዳት አሊያም ኪሳራ ካለ እንዲያስረዳ በተደጋጋሚ ለቃለ መጠየቅ ቢጋበዝም ፈቃደኛ ሳይሆን ቀርቷል። ይህ በእንዲህ እንዳለ የኢንተርኔት መቆራረጥና የማህበራዊ ብዙሀን መገናኛዎች መታገድ በሀገሪቱ ከፍተኛ የሰብአዊ መብቶች ጥሰት እንዲሁም ደግሞ ሀሳብን በነጻነት የመግለጽ መብት ገደብ መኖሩን አመላካች እንደሆነ ያነጋገርናቸው ባለሙያዎች ይስማማሉ። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ለዘገባዋ እናመሰግናለን። በመቀጠል ደግሞ በመጪው ሳምንት ማክሰኞ የሚውለውን የ2023 ዓለም አቀፍ የስደተኞች ቀን ምክንያት በማድረግ የተዘጋጁ ዘገባዎች እናቀርባለን። ለአፍሪካ ቀንድ ስደተኞች ቀውስ ዘላቂ መፍትሄ ፍለጋ ትኩረት እንዲሰጠው ከቀረበው ጥያቄ ይሆናል የምንጀምረው። በአፍሪካ ቀንድና በምስራቅ አፍሪካ ያሉት ቁጥራቸው አምስት ነጥብ አምስት ሚሊዮን የሚደርሱ ስደተኞች የቀጣናውን ሀገራት ተፈናቃዮች ለማስተናገድና ዘላቂ መፍትሄ ለማምጣት ወደ ውስጥ ይመለከቱ ዘንድ ፍላጎታቸውን እየገለጡ ነው። ሆኖም በዩጋንዳዋ ዋና ከተማ ካምፓላ ላይ የተጀመረውና ለአንድ ሳምንት የሚዘልቀው ጉባኤ ተሳታፊ ልዑካን እንደ አለመቻቻል አላዋቂነትና፣ የፖለቲካ ግጭት ያሉ ፈተናዎችን በመንስኤነት ይጠቅሳሉ። ሀሊማ አቱማኒ ከካምፓላ ያጠናቀረችው ዘገባ ቀጥሎ ይቀርባል። በምስራቅ አፍሪካና በአፍሪካ ቀንድ የሚገኙ ሀገራት በቀጠናው ተፈናቅለው ላሉ ዜጎች ትኩረት እንዲሰጡ ጥሪ ቀረበ። ለሀገራቱ የቀረበው ጥሪ የተሰማው ለአራት ቀናት በሚዘልቀውና ትላንት በኡጋንዳ ዋና ከተማ ካምፓላ በተጀመረው የምስራቅ አፍሪካ በየነ መንግስታት ባለስልጣን ኢጋድ የሚኒስትሮች ጉባኤ መክፈቻ ላይ ነው። የኡጋንዳ የእርዳታ የአደጋ ዝግጁነትና የስደተኞች ጉዳይ ሚኒስትር ሂላሪ ኦኔክ ለጉባኤው ተሳታፊዎች ባሰሙት ንግግር ሰዎች ቀያቸውን ጥለው እንዲሸሹ የሚያስገድዷቸውን መጠነ ሰፊ ሁኔታዎች እንዲመረምሩና መፍትሄ እንዲያፈላልጉ ጥሪ አቅርበዋል። እነዚህ ቆስቋሽ ምክንያቶች ቁሳዊ ብቻ ሳይሆኑ ፖለቲካዊ ጉዳዮችንም ያካተቱ ናቸው ይላሉ። አንዳንድ መንግስታት የሚቀርብባቸውን ተቃውሞ አይታገሱም። እናም በሚያደርጉባቸው ጫና ተቃዋሚዎቻቸው አገር ጥለው እንዲሰደዱ ያደርጓቸዋል። በጎሳዎች መካከል የሚታይ ያለመቻቻል ለምሳሌ ያህል በኮንጎ ያለውን የመሰለ ሌንዶዎች በሄማ ቡድን ላይ እርስ በርሳቸው ሲገዳደሉና አንዳንዶቹም ቤታቸውን ጥለው ለመሸሽ ሲገደዱ ይታያል። እነኚህ ናቸው እያወራሁ ያለሁት ያለመቻቻል ፈተናዎች፣ አብዛኞቹም ባላዋቂነት የሚመሩ ናቸው። በምስራቅ አፍሪካና በአፍሪካ ቀንድ ያለውን የስደተኞች ችግር ለመፍታት ከዋና ዋናው ፈተናዎች መካከል አንዱ ለእርዳታ የሚያስፈልገው ገንዘብ አነስተኛ መሆኑ ተጠቃሽ ነው። ዩጋንዳ በአሁኑ ወቅት ከ1.5 ሚሊዮን በላይ ስደተኞችን እያስተናገደች ሲሆን ይህም መሐዝ በአህጉሪቱ በተለያዩ ሀገሮች ካሉት ሁሉ ግዙፉ ነው። ሌሎች ከፍተኛ ቁጥር ያላቸውን ስደተኞች እያስተናገዱ ካሉ አገሮች መካከል ከ830 ሺህ በላይ ስደተኞች የሚኖሩባት ኢትዮጵያና 560 ሺህ ሰዎች የተጠለሉባት ኬንያ ይገኙበታል። ማቲዩ ክሬንስል በተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር የኡጋንዳ ቢሮ ኃላፊ ናቸው። እነዚህ ሁሉ አገራት የስደተኞች ፈተና እያሳደረባቸው ጫና ይበልጥ እየጨመረ በመጣበት በአሁኑ ወቅት ለዘለቄታዊ የማያስተማምንና ነጠላ የገንዘብ ምንጭ ነው ያላቸው ይላሉ። ክሬን ስላክለውም የስደተኛ ተቀባይ አገሮች የግሉን ዘርፍ ማሳተፍ የመሳሰሉ ጉዳዮችን ጨምሮ የአካባቢና የሀገር ውስጥ የገንዘብ ምንጮችን ማየት ያለባቸው ጊዜም አሁን ነው ብለዋል። There should also be other means of supporting refugees. ስደተኞችን ለመርዳት የሚያስችሉ ሌሎች መንገዶችም ሊኖሩ ይገባል። ስደተኞችን በመጠለያዎችና በካምፖች ውስጥ ለአመታት ማቆየት ለአመታትም የምግብ እርዳታ መስጠት የሚለውጠው ነገር የለም። ለዚያም ነው በክልሉ ውስጥ ላሉ ስደተኞች መተዳደሪያ ለማበጀት የሚያስችሉ እድሎችና እንቅስቃሴዎች እንዲጨምሩ የምንለው። እንደ አውሮፓውያን የዘመን አቆጣጠር ጥቅምት 2021 ዓ ም በሱዳን ሱዳን የተካሄደው ወታደራዊ መፈንቅ ለመንግስት አንድ ነጥብ አንድ ሚሊዮን ስደተኞች ለተጠለሉባት አገር ክፉኛ መቃወስ ምክንያት ሆኗል ከነኚህም ስደተኞች ውስጥ አብዛኞቹ ከደቡብ ሱዳን የመጡ ሲሆኑ ከኤርትራና ና ከሶሪያ የተሰደዱት ስደተኞች አሃዝ ደግሞ የደቡብ ሱዳንን ይከተላል በሱዳን ያለውን ግጭት ለማስቆም በተለያዩ የዓለም ክፍሎች የሚደረገው ጥረት በቀጠለበት በአሁኑ ወቅት በኡጋንዳ የሱዳን ምክትል አምባሳደር ኦስማን አብዱራማን ለአሜሪካ ድምፅ ሲናገሩ ስብሰባው ቀውስ ውስጥ ላለችው ሀገራቸውም ሰላም የሚያማጡ መፍትሄዎችን ያዋጣል የሚል ተስፋ አሳድረዋል። ጦርነቱን ለማስቆም አሁኑኑ አንዳች ካላደረግን ይህ የሰብአዊ ቀውስ ክልሉንና መላውን ዓለም ጭምር አደጋ ላይ የሚጥል ነው በመሆኑም ሱዳን ውስጥ ባሉ ሁሉም አካላትና በአጋሮቻችን መካከል የሰላም ድርድር መደረግ አለበት። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ዩኤንኤችሲአር እንዳመለከተው የምስራቅ አፍሪካና የአፍሪካ ቀንድ ሀገሮች በድምሩ ቁጥራቸው አምስት ነጥብ አምስት ሚሊዮን ለሚደርሱ ስደተኞች መኖሪያ ሲሆኑ ከነኚህም ውስጥ ሁለት ነጥብ አምስት ሚሊዮን የሚደርሱት ደቡብ ሱዳናውያን ናቸው። ይህ በእንዲህ እንዳለም የካምፓላው የሚኒስትሮቹ ጉባኤ የአንዲት ተስፋ ያህል ርቀት በሚል መሪ ሀሳብ የተባበሩት መንግስታት ድርጅት የፊታችን ሰኔ 12 2015 ዓ ም ከሚያከብረው የዓለም የስደተኞች ቀን ጋርም ተገጣጥሟል። በዓለም ዙሪያ 110 ሚሊዮን የሚደርሱ ሰዎች ከመኖሪያቸው በኃይል እንደተፈናቀሉ የተባበሩት መንግስታት ድርጅት አስታውቋል። በዚህ መጠን ሰዎች ከመኖሪያቸው ሲፈናቀሉ ለመጀመሪያ ጊዜ እንደሆነም ተጠቁሟል። ለተፈናቃዮች ቁጥር መጨመር በዩክሬን የሚካሄደው ጦርነት አስተዋጽኦ ማድረጉ እየተጠቆመ ነው። የአሜሪካ ድምጿ ለሲያ ባካለት ያጠናቀረችውን ዘገባ እንግድ ወልዴ እንደሚከተለው አዘጋጅቶታል። ጦርነት መሳደድ፣ ሁከት፣ የሰብዓዊ መብት ጥሰት፣ እነዚህ ሰዎች መኖሪያቸውን ጥለው ከሚሸሹባቸው ምክንያቶች ዋና ዋናዎቹ ናቸው። በዓለም ዙሪያ 110 ሚሊዮን የሚሆኑ ሰዎች ባለፈው የፈረንጆች ዓመት ከመኖሪያቸው በኃይል መፈናቀላቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል። የተባበሩት መንግሥታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ጀኒቫ ላይ ሰኞ ዕለት ለዜና ሰዎች ይህም ብለዋል። እንደምታስታውሱት ከሁለት ዓመታት በፊት ምናልባትም ባለፈው ዓመት የተፈናቃዮች ቁጥር ከ100 ሚሊዮን ማለፉን አስታውቀን ነበረ። አሁን አስር በመቶ የሚሆን ጭማሪ አሳይቷል። ዓለም ያለበትን አስከፊ ሁኔታ የሚያሳይ ነው። የስደተኞች ጉዳይ ኮሚሽኑ ሪፖርት እንደሚለው በዩክሬን እየተካሄደ ያለው ጦርነት መፈናቀሉን ካባባሱት ዋነኛ ምክንያቶች ቀዳሚው ነው። ሉዊስ ዶኖቫን በአውሮፓ የስደተኞች ኮሚሽኑ የተግባቦት ኃላፊ ናቸው። ባለፈው ዓመት ከዩክሬን ተገደው የወጡት ሰዎች ቁጥር አምስት ነጥብ ሰባት ሚሊዮን ነበር። ከሁለተኛው የዓለም ጦርነት ወዲህ በፍጥነት እያደገ ያለ የስደተኞች ቀውስ ነው። ከዩክሬን የተፈናቀሉት አብዛኞቹ የሚገኙት አውሮፓ ውስጥ ነው፣ በተለይም በፖላንድ። የአውሮፓ ህብረት ጊዜያዊ የከላላ መመሪያን ባለፈው ዓመት መጋቢት ወር አውጥቷል። ይህም ዩክሬናውያን በአውሮፓ እንዲቆዩና እንዲሰሩ የሚፈቅድ ነው። ማሪያ ኩዜንኮ በፖላንድ የሚገኝ አሰሪና ሰራተኛ አገናኝ ድርጅት ውስጥ ባለሙያ ናቸው። በፖላንድ የሶሻል ፖሊሲ ሚኒስቴር መስሪያ ቤት ግምት መሰረት አንድ ነጥብ አራት ሚሊየን የሚሆኑ ዩክሬናውያን ጊዜያዊ ከለል አግኝተዋል። ከነዚህም ውስጥ 900 ሺህ የሚሆኑት ባለፈው የካቲትና መጋቢት ስራ አግኝተዋል። በርካታ የዩክሬን ስደተኞች ከፍተኛ ትምህርት የቀሰሙ ናቸው። ይህም በአውሮፓ ጥሩ ስራ እንዲያገኙ ረድቷቸዋል። ዳሪያ ሚካኤል ሻይና በዩክሬን የኢኮኖሚ ጥናት ማዕከል ተመራማሪ ናቸው። የዩኒቨርሲቲ ድግሪ ያላቸው ዩክሬናውያን ፍልሰተኞች ቁጥር ከፍተኛ ነው። ይህም በአውሮፓ ላለው የስራ ገበያ ዝግጁ ያደርጋቸዋል። እንግሊዘኛ ወይም ሌላ ቋንቋ የመናገር እድላቸውም ከፍተኛ ነው። አውሮፓ፣ አሜሪካና ካናዳ ዩክሬናውያኑን በደስታ ቢቀበሏቸውም ብዙ ፈተና ግን አለባቸው። በአውሮፓ የስደተኞች ኮሚሽኑ የተግባቦት ኃላፊ ሉዊስ ዶናቫን የሚያክሉት አለ። ከዩክሬን ከሚፈናቀሉት ሰዎች ውስጥ አብዛኞቹ ሴቶችና ሕጻናት ናቸው። ሴቶች መስራት እንዲችሉ የሕጻናት መዋያን የመሳሰሉ አገልግሎቶችን አለማግኘት ከገጠሟቸው ችግሮች መካከል ይገኙባቸዋል። በዩክሬን የኢኮኖሚ ጥናት ማዕከል የተሰራው ዳሰሳ እንደሚያሳየው የዩክሬን ተፈናቃዮቹ የገቢ ገንዘብ ችግርም አለባቸው። ዳሪያ ሚካኤል ሻይና ተጨማሪ የሚሉት አለ። አርባ ሁለት በመቶ የሚሆኑት ዩክሬናውያን ያላቸው ገንዘብ ለምግብ መግዣ የሚውል ብቻ ነው። ለዛም በቂ ላይሆን ይችላል። ተመድ በሰራው ጥናት መሰረት ሰባ በመቶ የሚሆኑት የዩክሬን ተፈናቃዮች ጦርነቱ ሲያበቃ ወደ ሀገራቸው መመለስ ይሻሉ። የአሰሪና ሠራተኛ አገናኝ ባለሙያዋ ማሪያ ኩዜንኮ ለአብዛኞቹ ዩክሬን የአውሮፓ ህብረት ወይም የኔቶ አባል መሆኗ አስፈላጊ ጉዳይ ነው። ዩክሬናውያን ወደፊት ጦርነት ተመልሶ እንዳይመጣ ይሻሉ። በእንደ አውሮፓውያን አቆጣጠር 2011 ከጀመረው የሶሪያ ጦርነት በፊት በመላው ዓለም 40 ሚሊዮን ስደተኞችና የአገር ውስጥ ተፈናቃዮች ነበሩ። ያ ቁጥር ከዛ ወዲህ ከሁለት እጥፍ በላይ ማደጉን ተመድ ይገልጻል። ወዲህ ወደ ዋሽንግተን የሚመልሰን አንድ ዘገባ አስከትልና መስተንግዶውን ለሙዚቃ ዕቃን አዘጋጁ ለእንግዱ ወልዴ ይለቅለታለሁ። በየዕለቱ ሰውና ተሽከርካሪ በብዛት የምታስተናግደዋ ዋሽንግተን ዲሲ ገሃድ፣ ነገር ግን ብዙዎች የማያውቁት በረሃ ላይ ካለ ገነት የሚቆጠር ውብ ስፍራ አቅፋ ይዛለች፣ ላስተዋውቅ ትላለች የቪኦኤዋ ዶራ መኳር። እንደ አውሮፓውያን የዘመን አቆጣጠር በ1927 ዓ ም በዩናይትድ ስቴትስ ምክር ቤት የተቋቋመው የእጽዋት መዘክርና ብሔራዊ መናፈሻ ዩኤስ ናሽናል አርቦሪተም 183 ሄክታር ስፋት ያለው ግዙፍ ቅጽር ግቢ ነው። ዶራ የእጽዋት ምርምር መዘክሩ ከዩናይትድ ስቴትስ መንግሥት ዘላቂ ዓላማዎች አኳያ ያለውን ወሳኝ ፋይዳ የሚዳስስ ዘገባ አጠናቅራለች። ቀጥሎ እናቀርበዋለን። ዋሽንግተን ዲሲ የሚገኘው ናሽናል አርበሪተም የተባለው የእጽዋት ቤተ መዘክር እና መናፈሻ በጸጥታውና በውበቱ እጅግ ማራኪ ስፍራ ነው። የተቋሙ ኃላፊዎች የሆኑ ሳይንቲስቶች ቅድሚያ ትኩረት የሚሰጡት ተልእኮ አላቸው። እርሱም ወሳኝ የሆነውን ይህንን የግብርና ዘርፍ እያደገ መሄዱን በማረጋገጥ የዩናይትድ ስቴትስን ኢኮኖሚ ማሳደግ ነው። የእጽዋት መዘክሩ ዋና ስራ አስኪያጅ ሪቻርድ ኦልሰን እንዲህ ሲሉ ያስረዳሉ። የአሜሪካን የችግኝ ኢንዱስትሪ የሚያግዝ ሥራ ነው የምንሠራው። ደጅ ማስዋቢያ ተክሎች፣ አበቦች፣ እንዲሁም መስኮችን ለማልበስ የሚውሉ የተለያዩ የሳር ዝርያዎች አሉ። በዩናይትድ ስቴትስ የእርሻ ሚኒስቴር መረጃ መሰረት ለቤትና ደጃፍ ማሳመሪያ በሚውሉ ተክሎች ንግድ ላይ ከተሰማራው ኢንዱስትሪ 13.8 ቢሊዮን ዶላር ገቢ ይገኛል። ወሳኝ የንግድ ዘርፍ በመሆኑም እንክብካቤ ያስፈልገዋል ብለዋል። በዋናነት ከፍተኛ የሳይንስ ተቋም ነው። ሳይንሳዊ ምርምሮች ይካሄዱበታል። የሕዝብ መናፈሻም ነው። በተቋሙ ስራ ላይ የተሰማሩት ሳይንቲስቶች ለአበባና ችግኝ ንግድ ኢንዱስትሪው በምርምር የሚያገኟቸውን አዳዲስ የተክሎች ዝርያዎችና የቴክኖሎጂ ውጤቶችን ያቀርባሉ። በእጽዋት መዘክሩ የአበቦች ዘርፍ ዋና ኃላፊ የሆኑት ሳይንቲስት ኬቪን ኮንራድ የዚህን ጥረት ፋይዳ እንደሚከተለው ያስረዳሉ። ዋይ ዲቨሎፕ ኒው ፕላንትስ ቼንጂንግ ክላይመትስ ቼንጂንግ ሃቢታት ኒው ትሬትስ አዳዲስ የእጽዋት አይነቶችን የምናለማው ለምንድን ነው? የአየር ንብረቱ እየተቀየረ ነባሮቹ አካባቢዎች እየተለወጡ ስለሆነ ከፊታችን አስጊ ሁኔታ ተደቅኗል። በመሆኑም አዲሱን ሁኔታ ለመቋቋም የሚችሉ ተክሎችን መፍጠር እጅግ አስፈላጊ ነው። ለአካባቢው ነባር በሆኑትና ከሌሎች አካባቢዎችም በሆኑ ተክሎች ዙሪያ ምርምር የሚያካሂዱት ሳይንቲስቶች በተቻላቸው መጠን በአሁኑ ወቅት እየተከሰቱ ያሉትን ስጋቶች ለመቋቋም የሚችሉ የአዝረት ዘረመሎችን በመሰብሰብ ስራ ላይ መጠመዳቸውን ኬቪን ኮንራድ እንደሚከተለው ያስረዳሉ። ለምሳሌ ከባድ አደጋዎችን ለመቋቋም የሚያስችል ዘረመር ያላቸው የስንዴ ወይም የወይን አይነቶች አሉ እጅግ ወሳኝ የሆኑ የግብርና ምርቶች ላይ ሊደርስ የሚችል ከባድ ውድመት ለመከላከል ትልቅ ጠቀሜታ አላቸው። ይህ የእጽዋት መዘክርና መናፈሻ ግቢ በዓለም ዙሪያ ግዙፍ የእጽዋት ዝርያ አይነቶችን ካሰባሰቡ ዋና ዋና ማዕከሎች አንዱ እንደሆነ ይነገርለታል። የተቋሙን መናፈሻዎች በየዓመቱ ከስድስት መቶ ሺህ የሚበልጡ ሰዎች ይጎበኙታል። ይህ ግን ለምሳሌ ያህል በየዓመቱ ናሽናል ሞል ተብሎ የሚጠራውን አያሌ ታሪካዊ መታሰቢያ ሐውልቶች ያካተተ አካባቢ ከሚጎበኘው 25 ሚሊዮን ህዝብ አንጻር ሲታይ ከቁጥር የሚገባ አይደለም። የእጽዋት መዘክርና መናፈሻው ካሉት ዋና ዋና መስህቦች መካከል በዩናይትድ ስቴትስ ምክር ቤት ካፒታል ምስራቃዊ በር ላይ የሚገኙት ረጃጅሞቹ አምዶች ይጠቀሳሉ። የብሔራዊ የእጽዋት መዘክሩ ዋና ዳይሬክተር ኦልሰን ታሪካዊ ፋይዳቸውን እንዲህ ሲሉ ነው የሚያስረዱት። እጅግ ታሪካዊ ቦታ ነው። እነዚህ ከአስራ ስምንት ሀያዎቹ አንስቶ እስከ 1950ዎቹ የአይዘን ሃወር አስተዳደር ዘመን የነበሩ አምዶች ናቸው። ከአንድሮ ጃክሰን አንስቶ እስከ አይዘን ሃወር ድረስ የነበሩ ፕሬዚዳንቶች ቀልማላቸውን የፈጸሙት በእነዚህ አምዶች መሀል ነው። ዩናይትድ ስቴትስ የጃፓኗ ሂሮሺማ ከተማ ላይ የቦምብ ጥቃት ባደረሰችበት ጊዜ ካለአንዳች ጉዳት የተረፈው እና የምት ዓመታት ዕድሜ የጠገበው ድንክዬው ጽድ ሌላው የመዘክሩ አይነተኛ የጎብኚዎች መስህብ መሆኑን የአበቦች ዘርፍ ኃላፊው ሳይንቲስት ኬቪን ኮንራድ አስረድተዋል። ግንብ ተጠግቶ ያደገ ዛፍ ነው። ቦምቡ ሲፈነዳ ግንቡን ዘሎ አልፎ ስለፈነዳ ዛፉ ምንም ሳይሆን ተረፈ። አየሽ፣ የምትተክየው ዛፍ ከትውልድ ወደ ትውልድ እየተላለፈ አብሮ ይዘልቃል። የአማኪ ፓይን ዛፍ ለዚህ አይነተኛ ምሳሌ ይሆናል። ሌሎቹም አሜሪካ አረንጓዴነቷን ጠብቃ ለመቶ ዓመታት ዘልቅ ዘንድ ሳይንቲስቶቹ የሚመራመሩባቸውና ጥበቃ የሚያደርጉላቸው እጽዋት በሙሉ ተመሳሳይ ፋይዳ ያላቸው መሆኑን ሳይንቲስቱ ጨምረው አስረድተዋል። የተከበራቸው አድማጮች፣ አሁን በየሳምንቱ ቅዳሜ በእንግዲ ወልዴ አስተናጋጅነት የሚቀርበው የሙዚቃ ቃና ይቀጥላል። መልካም ቆይታ። ጤና ስጥልኝ፣ እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቀና አሁን ጀምሯል። ሙዚቃዎችን መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የምቆየው እንግዲ ከናይጄሪያ ምርጥ አቀንቃኞች አንዱ በርናቦይ ባለፈው ቅዳሜ በተደረገው የቻምፒየንስ ሊግ ፍጻሜ ላይ ግሩም የሆነ ዝግጅት አቅርቧል። ከቋንቋ አስተርጓሚ እናቱና የብየዳ ሥራ ኩባንያ ሥራ አስኪያጅ ከሆነው አባቱ የተወለደው በርናቦይ ሁለተኛ ደረጃ ትምህርቱን በናይጄሪያ ካጠናቀቀ በኋላ ወደ ለንደን በመሄድ በሚዲያ ቴክኖሎጂና ተግባቦት ከፍተኛ ትምህርቱን ተከታትሏል። ከዛም ወደ አገሩ በመመለስ በአንድ የኤፍኤም ሬዲዮ ጣቢያ ላይ ከሠራ በኋላ ወደ ሙዚቃው ዓለም በመግባት ድንቅ ሥራዎችን አውጥቷል። የዛሬ ምሽት የሙዚቃ ቃናን የምንጀምረው ላስት ላስት በተሰኘው ተወዳጅ ዜማው ነው። You don't cast, last last, now everybody go talk breakfast. Child. በርናቦይ በዚህ ባለፈው ዓመት ግንቦት ወሩ ላይ በለቀቀው ዘፈን ከፍቅረኛው መለያየቱ ልብ የሚሰብር ጉዳይ እንደነበር ይተርካል። ሁሉም ሰው በእንዲህ አይነት ስሜት ውስጥ ማለፉ እንደማይቀርም በአንድ ወቅት በሰጠው ቃለ መጠይቅ ላይ ተናግሯል። በእንግሊዝ ታዋቂ የራፕ አቀንቃኝ ከሆነችው ስቴፍሎን ዶን ጋር የነበረው የፍቅር ግንኙነት ሲያከትም በርናቦይ ዘፈኑን እንደጻፈው አድናቂዎቹ እምነት አላቸው። በርናቦይ ባለፈው ቅዳሜ በተደረገው የቻምፒየንስ ሊግ ፍጻሜ ላይ ዝግጅቱን ከማቅረቡ በፊት አንድ ሳምንት ቀደም ብሎ በለንደን አንድ የእግር ኳስ ስቴዲየም ውስጥ ባደረገው ዝግጅት 80 ሺህ ሰዎችን የሚይዘው ስቴዲየም ትኬት ተሽጦ አልቋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዳ ወልዴ ነኝ። "ተነሽ ከልቤ ላይ" ይላል በሉቀን መለሰ። ፍቅሩን መሸከም የቻለ አይመስልም። ምናው ተነሽ ከልቤ ላይ፣ ምናው ብትነሽ ከልቤ ላይ እኔም እንደ ሰው አልሆንም Es roi charlo, <muchas> que va

በመከታተል ላይ የምትገኙት የሙዚቃ ቃናን ነው። እስከ ምሽቱ አራት ሰዓት የማስተናግዳችሁ እንግዲህ ወልድ ነኝ። ቢል ዊዘርስ ቢል ዊዘርስ ዜማዎች አንድ ቁጥር ተወዳጅ ነው። የሶስት ግራሚ ሽልማቶች አሸናፊ የሆነው ቢል ዊዘርስ የሙዚቃ ግጥሞቹንም የሚጽፈው ራሱ ነበር። ለዘፈን ጸሐፊዎችና ለሙዚቀኞች እውቅና የሚሰጡት ተቋሞች የሚገባውን ክብር ሰጥተውታል። ዊዘርስ ሊኖን ሜ ከተሰኘው ተወዳጅ ዜማው ጋር ነበር። ሰዎች ችግር በገጠመን ጊዜ መደጋገፍ እንዳለብንና አንዳችን ለሌላችን መድረስ እንዳለብን የሚያስተምር በመላው ዓለም የሚዳመጥ ሙዚቃ ነው። ቢል ዊዘርስ የዛሬ ሶስት ዓመት ገደማ ይህችን ዓለም ተሰናብቷል። የሙዚቃ ቃና ይቀጥላል። ቀጣዩን ማስተዋወቅ የሚሻኝ አይመስለኝም። ድጋፍ አያገኝም። የሙዚቃ ቃና ይቀጥላል። አስተናጋጃችሁ እንግዳ ወልዴ ነኝ። በ1960ዎቹና ሰባዎቹ ዓለምን በሙዚቃ ያዝናኑ አሜሪካኖቹ በፍቅር የወደቁላቸው እንግሊዛውያኖቹ ደ ቤትልስ ናቸው። መኒ ካንት ባይ ሚ ላቭ ገንዘብ ፍቅር አይገዛልን እያሉ ነው ባሉት ትስማሚዋል። ለዛሬ ምሽት በመራረጥ ሁላችሁ ዜማዎች ዘና እንዳላችሁ ተስፋ አድርጋለሁ። ሳምንት ቅዳሜ በተለመደው ሰዓት በሙዚቃ ቀና እንድንገናኘውን የምሰናበታችሁ በዚህ በአብርሃም ወልዴ የተቀናብሮ በኤፍሬም ታምሩና በጎሳይ ተስፋዬ በተቀነቀነው ባላገሩ በተሰኘው ዜማ ይሆናል። እንግዲህ ወልዴ ነኝ። የሳምንት ሰው የበለን። ሰላም I do to Oh Get in there. ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ ሲተላለፍ የቆየው የቅዳሜ ሰኔ አስር ምሽት ፕሮግራማችን በዚሁ ተጠናቀቀ። ስላደመጣችሁን እጅጉን እናመሰግናለን። ነገ እሁድ በመስተዋት ፕሮግራም እስከምናገኛችሁ ያስተናገድኳችሁ ቆንጂት አየነው ነኝ። በሰላም እደሩ።